The Voice of America. የትግራይ ክልል መንግስት የምርጫ ካርድ አልወሰዳችሁም በማለት በሳምንት ውስጥ ከ200 እስከ 300 የሚደርሱ ሰዎችን አስሮብናል ሲል የወልቃይት የአማራ ማንነት አስመላሽ ኮሚቴ ክስ አሰምቷል። ያለ ፍላጎታችን የምርጫ ካርድ እንድንወስድ እየተገደድን ነው ያሉ የጠገዴ አካባቢ ነዋሪዎችም አሉ። አስቴር ምስጋናው ዘገባ ይዛለች። የወልቃይት አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ እንደሚሉት እርስቱ የተነጠቀው ማንነቱ የተወረሰው የአካባቢው ሕዝብ አሁንም አስቸጋሪ ህይወት እየገፋ ነው። እሳቸው እንደሚሉት በተለይ በአሁኑ ሰዓት የትግራይ ክልል መንግስት ሊያካሄድ ላሰበው ይህ ህገ መንግስታዊ ምርጫ የአካባቢውን ነዋሪዎች በግዳጅ የምርጫ ካርድ ውሰዱ እያለ ይገኛል። ማንነታችን አማራ ነው ያሉ ሰዎችን እያሰረና እያሳደደ ነው ይላሉ ኮሎኔል ደመቀ ዘውዱ መጡ። እየታሰሩ እየተቀጡ ነው ያሉ እና ከአዳር ወስድም ብሏል። ያልተመዘገበ አምስት መቶ ብርና ስድስት ወር ስራት ካርድ ወስደው ደግሞ በምርጫ ቀን ካልተገኙ አምስት ሺ ብርና ስድስት ወር ስራት የሚል የራሳቸው ህገወጥን ደንብ ና አላቋቀው ማህበረሰብ አሁን በዚህ ምክንያት ትናንትና ብቻ ከሰባ ሰዎች በላይ ታስረዋል። ሳምንቱ ሲጀመር ከሁለት መቶ ከሶስት መቶ ህዝብ በላይ ነው እስር ቤት ውስጥ ገብቶ ያለ። እንዲህ አይነት ውቀው እና እንግልት ጭራሽም ታይቶ የማይታወቅ ማይሰገን የሚባል አካባቢ ካምፕ ገብተው የታጠቁ ሰዎች ሌሊት አንድ ሰው ቀልቅጠው ገድለው ሁለት ሰው አቁስለዋል። እና እነዚህ ሰዎች የተገዱ ሰዎች ናቸው። በእርግጥ በረሃ ነው ቦታው። ስለዚህ እነዚህ ደግሞ የልዩ ኃይል ናቸው። ሌሊት መጥተው የተበደው ነው የሚሉት ። ስለዚህ ከዚህ ወደ ግል ወርደው በመበቀልም ጭምርም ስራ እየሰሩ እንደሆነ ማህበረሰቡ እንደ ጠላት ታይቶ እንደሆነ በየቀኑ ሚደሰን ሪፖርት ነው። የጠገዴ ነዋሪ የሆኑት አቶ ሰጤ ሞላ ደግሞ በአካባቢው የህወሀት ካድሬዎች ከአብይ መንግስት ጋር ተስማምተናል እያሉ የምርጫ ካርድ እንድንወስድ እያጭበረበሩና እያስገደዱን ነው ይላሉ። ቤተክርስቲያን ለመሳም ሃይማኖት ተቋም በሄደበት ቦታ እዛው እያከበው በግዳጅ እየሰጡት ነው ያሉ ይሄ ቀረውን ደግሞ ያው አምስት ስድስት ፖሊስና ጸረ ሽምቆችን በማሰማራት ቤት ለቤት እየዞሩ እየሰጡ ነው ያሉ ቤት ያላገኙት ደግሞ በበረሃ ለእርሻ የተሰማርተው ያላገኟቸው ሰዎች ደግሞ እዛው እየቃሉላቸው እየመጡ እንደሆነ ነው መረጃው እየደረሰ ነው ያለ ሌላው ደግሞ በጣም እየተጠቀሙት ያለ ህብረተሰቡ ለምንድን ነው ታሰር ክልል እናንተ እንድታክል ምርጫ የምታደርጉ የሚል በጣም ተደጋጋሚ እየጠየቃቸው ስለሆነ ለዚህ መልስ ደግሞ በዚህ ሁለት ቀን አዲስ ስልት ይዘው መጥተዋል። አብይ አህመድ ፈቅዶልናል፣ መከላከያ ጋር ውይይት አድርገናል፣ ተፈቅዶልናል፣ ማስመረጥ ትችላላችሁ ተብሎ ተፈቅዶልናል እያሉ ህዝቡ በአዲስ መልክ ያደናገሩት እንደሆነ ያደናገሩት ነው ያለ። አሁን ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር፣ በሌላ በኩል ደግሞ የትግርኛ ዝግጅት ክፍላችን ባልደረባ በትረስልጣን ያነጋገራቸው የምዕራብ ትግራይ ዞን የጸጥታ ኃላፊና የዞኑ ምክትል አስተዳዳሪ አቶ ሰቦህ አጎስ የቀረቡትን ክሶች አስተባብለዋል። ናይ ህዝብ ምዝገባ ዘግድድ የብሉ ዘዳሱ የብሉ ምግዳ ተኮይኑ ኮ መረጣ የ በቃ ኣግዲዶት መንግስቲ ባዕሉ ኣነይ መራሕኩም ክብል ይክእለ። የመራጮች ምዝገባ ማስገደድ የለውም መግፋት ብሎ ነገርም የለውም። ማስገደድ ቢኖር እኮ ምርጫ ባላስፈልገም ነበር መንግስት ኣለምርጫ እኔ ነኝም ማስተዳድራችሁ ማለት ይችል ነበር። ምርጫ ማድረግ ካለበት ግን ተመዝግቦ ካርድ ወስዶ የሚመስለውን ይመርጣል። አስገድደህ የምታስመርጥ ከሆነ የምርጫ ካርድ ወረቀቶችን ነው የምታባክነው። እንዲህ በማድረግ ሀገርም መንግስትም ምንም ማቆም አትችልም። ሁለት መቶና ሶስት መቶ ሰው ይቅርና ከመካከላችን አንድ ሰው በዚህ ምክንያት ታስተርኩኝ የሚያሰኝ ማስረጃ ያለው ሰው ከተገኘ እንጠየቅበታለን። አግዲል ካደመረጣለሁ ምስጢራው መረጣኩኝ ከላይ ከ ማለት ምርጫ በግዳጅ ይደረጋል እንዴ? ሁለተኛ ምርጫ በሚስጥር ነው የሚሰጠው። ከዚያም አልፎ ማስገደድ የሚመረጠው እንደ ስልት መጠቀም ከተፈለገ ነው። ህዝብን ዛሬ አስገድደህ እንዲመርጥ ብታድርገው መርጦሃል፣ መርተሃል ማለት አይደለም ያንተ ሊሆን አይችልም። መከዳዳትን ነው የሚያስከትለው። ስለዚህ ዛሬ የምርጫ ካርድ አልወሰድክም ብሎ የሚያስገድድ አካል ካለ ከዛሬ ጀምሮ ስልጣኑ ይሸረሸራል ማለት ነው። ህዝባዊ መንግስትም ሳይሆን ሽፍታ ነው የሚሆነው። እኛ የምንቃወመው ይሄንን ነው። ህዝብ መምረጥ አለበት ብለን የምንነጋገር ሆነን እያለ ተመልሰን ማስገደድ አንችልም። በነገራችን ላይ አልመዘገብም የሚል ሰው ካለም መብቱ ነው።